የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አርብ ምሽት ሐምሌ 5 2011 ዓ ም ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ መሰናዶ ተጀመረ። ሕዝባዊ ወያኔ አርነት ትግራይ የአማራ ዴሞክራሲ ፓርቲን የተቸበትን መግለጫ አስመልክተን የአማራ ዴሞክራሲ ፓርቲ ምላሽ ይዘናል። በሌላ ዜና ደግሞ የአዲስ አበባ ባላደራ ምክር ቤት ባልደራስ በመንግሥት የሚደገፉ ወጣቶች የጠራሁትን ጋዜጣዊ መግለጫ አስተባበሉብኝ ሲል ከ አስተጓጉሉብኝ ሲል ከሷል። በተለይ ይህ ምንነቱን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት። የባልደራ ሰብሳቢ ጋዜጠኛና የመብት ተሟጓች እስክንድር ነጋና የሰማ ነው። ከቆይታው በኋላ ዝርዝር ዘገባው ይደመጣል። አብራችሁን ካመሻችሁ ሌሎች መሰናዶዎችም በተከታታይ ለእናንተ ይቀርባሉ። ከአድማጮች ጋር አብራችሁ የምታመሹት እነማን ናችው ከተባለ፣ ኤደን ገረመውና ሀብታሙ ስዩምንን ከሁሉ አስቀድመን አጫጭር ዜናዎች እናሰማችኋለን። የዩናይትድ ስቴትሱ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ውስጥ ለደረሱት የበርካታ ሰዎች ሕይወት ለጠፋባቸው አውሮፕላን አደጋዎች ለተገደሉ ሰዎችና ማህበረሰቦች መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን ከአንድ ሳምንት በፊት አስታውቋል። በኢትዮጵያ አየር መንገድ አውሮፕላኑ አደጋ ሰለባዎች ቤተሰቦችና ቦይንግ 737 ማክስ ጄት የወደቀባቸው አካባቢ አርሶ አደሮች ግን ስለ ገንዘቡ ምንም የሰማነው ነገር የለም ማለታቸውን ሮይተርስ ዘግቧል። ገንዘቡን የመደበው በአደጋዎቹ ሰለባዎች ቤተሰቦች በመሰረቱት ክሶች ምክንያት ሳይሆን ቦይንግ ገንዘቡን ለሀገሮች መንግስታት፣ አትራፊ ላልሆኑ ድርጅቶች እንደሚያስረክብም መግለጹን ዘገባው አመልክቷል። ይሁን እንጂ የገንዘብ እርዳታው ለማን እንደሚገባም፣ ተግባራዊ የሚሆንበት ጊዜ እስካሁን ድረስ ግልጽ አልተደረገም። የህገ ወጥ የሰው ዝውውር ቀንደኛ አለቃ ተብሎ የተከሰሰው ና በስም ስህተት እንጂ እኔ አይደለሁም ብሎ ሲከራከር የቆየው ኤርትራዊ እውነቱን መሆኑን የጣሊያን ፍርድ ቤት ወስኖለታል። ከአለም ዋና ዋና ህገ ወጥ የፍልሰተኛ አሸጋጋሪ መረቦች አንዱ የሆነ ቡድን ዋና አዛዥ ነው ተብሎ የተከሰሰው መድህኔ የህደጎ መረድ የተባለ ኤርትራዊ ኤርትራ፣ ኢትዮጵያ፣ ሊቢያ፣ ሱዳን ና የተባበሩት አረብ መሬቶች አውሮፓንም ጭምር ቅርንጫፎች እንዳሉት ተጠቅሷል። እንደ ኤሮፓውያን አቆጣጠር በ2016 ዓ ም ሱዳን ውስጥ ተይዞ ለጣሊያን ተላልፎ የተሰጠ ጠውና፣ ና እኔ መድሀኔ ተስፋ ማርያም በርሄ ነኝ፣ ስራዬ አናጺ ነኝ ብሎ ሲማገት ቆይቷል። የሁለቱ ሰዎች መልክ አለመመሳሰሉ ብቻ ሳይሆን የዘረመል ወይም ዲኤንኤ ምርመራ ማስረጃዎችም የታሰረውን መድሀኔን ሙግት እውነትነት ቢያሳይም የጣሊያን አቃቤ ህጎች እምቢ ብለው አስራ አራት አመት እስራት እንዲፈረድበት ጠይቀዋል። ዛሬ አርብ ነው ፓርሊሞ ላይ ያስቻለው ፍርድ ቤት ለመድሀኔ ተስፋ ማርያም በርሄ የፈረደለት። በመፈንቅለ መንግስት ሙከራ የተሳተፉ ተጨማሪ መኮንኖችን የጸጥታ ኃይሎች እያደኑ ናቸው ሲል የሱዳን ገዢ ወታደራዊ ምክር ቤት ቃል አቀባይ አስታውቀዋል። ትናንት ከከሸፈው የመፈንቅለ መንግስት ሙከራ በኋላ መሪውን ጨምሮ ቢያንስ አስራ ስድስት መኮንኖች በቁጥጥር ስር ውለዋል ሲሉ የገዢው ቡድን ቃል አቀባይ ሌትናንት ጀኔራል ገማል ኦመር በመግለጫቸው አስታውቀዋል። የመፈንቅለ መንግስት ሙከራ የተደረገው ከአፍሪቃ ዲሞክራሲያዊ ሰልፈኛ ተወካዮች ስምምነት በሚፈረምበት ዋዜማ በሆነው ወሳኝ ወቅት ላይ ነው ሲሉ ቃል አቀባዩ አክለዋል። ባለፈው ሳምንት የሱዳን ጦር ሰራዊትና አፍቃሪ ዲሞክራሲያዊ ጥምረት ምርጫ እስከሚደራጅ ለሶስት ዓመታት ያክል በጋራ ምክር ቤት ሊያስተዳድሩ መስማማታቸው ይታወሳል። አድማጮች ለአሁኑ የያዝናቸው ዜናዎች እነዚህ ናቸው። ወደ ቀጣይ ዘገባዎች ደግሞ እንሻገራለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ አብራችሁን ከአድማስ ተሻገሩ የምንላችሁ ደግሞ ኤደን ገረመውና ሀብታሙ ስዩም ነን። ጋቢና ቪኦኤ ለስ ክሮስ ህዝባዊ ወያኔ አርነት ትግራይ ህወሓት ማዕከላዊ ኮሚቴ ለሁለት ቀናት ያደረገውን አስቸኳይ ስብሰባ ባጠናቀቀበት ቀን የአማራ ዲሞክራሲያዊ ፓርቲ አዴፓን የሚነቅፍ መግለጫ መውጣቱን በትናንትናው እወጃችን አሰምተናችሁ ነበረ። አዴፓ በበኩሉ የአጸፋ መግለጫ ሰጥቷል። አስቴር ምስጋናው መግለጫውን ተከታትለዋለች። ሐምሌ 3 ቀን 2011 ዓ ም የህወሀት ማዕከላዊ ኮሚቴ ባካሄደው የአንድ ቀን አስቸኳይ ጉባኤ የአማራ ዲሞክራሲያዊ ፓርቲ አዴፓን የሚወነጅል የአቋም መግለጫ ማውጣቱ ይታወሳል። ህወሀት በአቋም መግለጫው ከነሳቸው ነጥቦች ውስጥ ሰኔ 15 ቀን 2011 ዓ ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ግድያ አዴፓ ራሱን ተጠያቂ እንዲያደርግ ይህንን ገምግሞ የኢትዮጵያን ህዝብ ይቅርታ ካልጠየቀ ከአዴፓ ጋር ለመስራት እንደሚቸገር ገልጿል። በመግለጫው የተካተተው ሌላው ነገር ደግሞ በአሁኑ ሰዓት ሀገሪቷን ሊበታትን ያለው ከዚህም ከዚያም የተሰባሰበው የትምክህተኞች ቡድን መሆኑንና ይህ ኃይል እንደፈለገ እንዲንቀሳቀስ እድል የሰጠው አዴፓ ነው ብሏል። እነዚህን ትምክህተኞች ለመታገል ደግሞ ህወሀት ከአማራ ህዝብ ጎን እንደሚቆም ገልጿል። ለዚህ የህወሀት ትችትና ጥያቄ የአማራ ዴሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ማምሻውን ባለ ስድስት ነጥብ የአቋም መግለጫ የያዘ መልስ ሰጥቷል። አዴፓ በመግቢያው ላይ ህወሀትን ለዘመናት የሴራ ፖለቲካ ሲያጠነጥን የቆየ ፓርቲ መሆኑን አመልክቷል። ህወሀት ላነሳው የአመራሮች ግድያ ተጠያቂነት አዴፓ በመግለጫው መግቢያ ጅራፍ ራሱ ገርፎ እራሱ ይጮኋል ሲል ነው የገለጸው። ሀገራችን አሁን ለምትገኝበት የፖለቲካ ብልሽት እራሱ ዋነኛ ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ ነው ሲል የህወሀትን ውንጀላ አጣጥሎታል። ህወሀት በተለያዩ ጉዳዮች ወንጀለኛ ሆኖ ሳለ ለኢትዮጵያ ራሱን ጠበቃ አድርጎ ለማቅረብ የሞራል ብቃት የለውም በማለት ተችቶታል። በተለይ ሀገርንና ህዝብን የዘረፉ ሌቦችን፣ በብሔር ብሔረሰብ ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎችን አፍኖና ደግፎ የያዘ በመሆኑ ለአስመሳይነቱ ማሳያ ነው ብሏል። በክልላችን በተለያዩ አካባቢዎችና አጎራባች ክልሎች ከግጭት ጀርባ መሽጎ እንደሚዋጋ እያወቅነ ለዚህም በርካታ ማስረጃዎች በእጃችን ላይ እያለ ለህዝባችን የእርስ በርስ ግንኙነትና ለኢትዮጵያ አንድነት ስንል በሆደ ሰፊነት ብንመለከተውም የራሱን እኩይ ወንጀል ለመሸፋፈን እና የትግራይን ህዝብ ከጥቃት በሚያጋልጡ ተንኮሎች የተጠመደ የማይማር ድርጅት ነው ሲል በመግለጫው ገልጾታል። አዴፓ በመግለጫው ህወሀት ከምስረታው ጀምሮ ለአማራ ህዝብ በጎ አመለካከት እንዳልነበረው አብራርቷል። ለዚህም ገና ከምስረታው ጀምሮ ያወጣው ሜኒፌስቶ የአማራን ህዝብ በጠላትነት የፈረጀ ነበር ሲልም ጠቅሶታል። የህወሀት ማዕከላዊ ኮሚቴ በመግለጫው ትኩረት ሰጥቶ ያነሳቸው የከፍተኛ አመራሮች ግድያን ተጠያቂነት በተመለከተ አዴፓ የሰጠው ምላሽ ሰኔ 15 2011 ዓ ም በክልላችን ከፍተኛ አመራሮችና በጦር ጄኔራሎች ላይ ያነጣጠረው ግድያና መፈንቅለ መንግስት ሙከራ አዴፓ በአማራ ህዝብና በኢትዮጵያ ህዝቦች ላይ የተፈጸመ ጥቃትና የለውጡ ከፍተኛ ተግዳሮት መሆኑን መገንዘቡን ገልጾ፣ በዚህ አስቸጋሪ ወቅት እንደ ሌሎች ብሔር ብሔረሰቦችና ህዝቦች መሪ ድርጅቶች ማገዝ ና መደገፍ ሲገባው ህወሀት ድርጅቱን ለራሱ በሚጠቅመው መንገድ በመረዳት ይቅርታ እንድንጠይቅበት መግለጫ ማውጣቱ ተጨማሪ ታሪካዊ ስህተት ከመሆኑም በላይ የተከበረውን የትግራይ ህዝብ ባህልና እሴት የማይመጥን መላውን የኢትዮጵያ ህዝብ ያሳዘነ መግለጫ ነው ብሎታል። አዴፓ ከህወሀት ጋር በኢህአዴግ ግንባር ውስጥ በአብሮነት እየታገለ መቆየቱ ለትግራይ ህዝብ ካለው ክብር የተነሳ በመሆኑ ነው እንጂ ህወሀት ከአዴፓ ጋር አብሮ ለመስራት የሚቸገር እንደሆነ አድርጎ ማቅረቡ የድርጅቱ የሴራ ፖለቲካ መገለጫ ነው ሲል ገልጾታል። በመጨረሻ መግለጫው ያሰመረበት ነገር ቢኖር ለአማራ ክልል ህዝቦች እኩል ተጠቃሚነት እና ለጠንካራ ኢትዮጵያዊ አንድነት የተጀመረውን ሀገራዊ ለውጥ አጠናክሮ ለመቀጠል ለመላው የድርጅቱ አመራሮችና አባላት፣ እንዲሁም ደጋፊዎች፣ ለክልሉ ህዝቦች፣ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ለትግራይ ህዝብ፣ ለእህትና አጋር የፖለቲካ ድርጅቶች፣ ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች፣ እንዲሁም ለተፎካካሪ የፖለቲካ ፓርቲዎች አዴፓ የአብረንን ስራ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶኑ ያዳምጣችሁ ያላችሁት። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ መዲና አዲስ አበባ ይወስድናል። የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ እየተባለ የሚጠራው ተቋም ከመንግሥት ጋር በቅርበት የሚሰሩ ግለሰቦች የጠራሁትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። ከዚህም በተጨማሪም ኢትዮጵያና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ተባበሩኝ ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማ የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባዋል ሲልም በሰብሳቢና ጋዜጣ በሰብሳቢው ጋዜጠኛ እና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ አስታውቋል። ሀብታሙ ስዩም ዝርዝር ጉዳዩን ያሰማናል። ከትናንት በስቲያ ጀምሮ በማኅበራዊ መገናኛዎች ሲዘዋወር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩ ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል። ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ አስራ አምስት በኋላ ስለተፈጠሩት የህሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን የሚያስተላልፈው መልእክት ነበር። ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል። ቦታ ላይ በተገኙበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ። ጉዳት የሚያደርስ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ በእጅጉ አሳዝኖናል። በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል። ነገር ግን የተባሉት ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላየን የሚል ሙግት ነበረ። እሺ የያዙትን ስውር መሳሪያቸው አስመልክቶ በስውር ነው ያዙት፣ ለፊት አይደለም። ያ ግልጽ ይመስለናል። ፊት ለፊት ይዘው አላወጡትም። ግን በሂደት በተለይ ከአካባቢ ጋዜጠኞች ከለቀቁ በኋላ በተለይ ይህ ምንነትን መቅለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት። ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጸዋል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል። ምንነትን መግለጽ ስላልፈለግ ነው ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ በነገራችን ላይ ምንነትም ለመግለጽ ያልፈለግ ነው። ነገሮች እንዲባባሱ ጀመንጠብቅ ነው። በዋናነት እኛ መስፈርት ያደረግ ነው ይህንነው አንድ ደህንነታችን ነው። ግን ከዚም በላይ ደግሞ አጠቃላይ ሂደቱ አጠቃላይ ፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠው እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው። እስክንድር ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል። የአዲስ አበባ ከንቲባና የአዲስ አበባ መስተዳደር እንደሚመለስ ነው። የአምስት ዓመቱ በምርጫ የነበረውን አምስት ዓመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ አመት ተራዝሞለት ነበረት ነው። ይህ የአንድ አመት ጊዜ ሰኔ ሰላሳ ተጠናቋል። ከዛ በኋላ ያለ ህግ አለው ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለው። ለከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካ ከብዙሃኑ የከተማ ነዋሪ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል እሳቤ አለን። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን ባልደራስ ባቀረባቸው ክሶችና በተያያዥ ጉዳይ መልስ እናገኝ ዘንድ የአዲስ አበባው ዘጋቢያችን መለስካቸው አመሀ ወደ አዲስ አበባ ከተማ ከንቲባ ጽሕፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል። በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውክ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽፈት ቤት ቃል አቀባይ ወይዘርት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩ እንደሚሉት እሳቸውም እንደ ማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማኅበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማኅበራዊ መገናኛ ብዙሀን የቀረበው ወጣት በእጅጉ የተዛባ እንደሆነ ያስረዳሉ። የዚህን ልጅ ድርጊቱንም ፎቶንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል። ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማኅበራዊ መገናኛ ብዙሀኑ ይህን እንዴት እንደተጠቀምበትም አስረድተዋል። ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀምረት ነበር ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ የተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ሌላ ጊዜ ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል። ከአዲስ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ጠቅመነው ነበር። ከዛ በኋላ ልጁ በመንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንል። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኛል። አቶ እስክንድር ነጋ በዕለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ሲሰሩ እንደነበረም አብራርተዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች እየሰማችሁ ያላችሁት ጋቢና ነው። እንግዲህ እስካሁን ጠንከር ያሉ ዜናዎች ሲሰሙ ነበር። ትንሽ የሙዚቃ አፍታን ውሰድ። ሙዚቃውን የሚጫወትልን ጃኪ ጎሲ ወይም ጎሳዊ ቀለሙ ነው። ቀዳማዊ ድርገነት በፍቅር በውበግነት I'm not sure if be a good we and I'm a we and she did, ሙዚቃው ትንሽ ዘናል ተመልሰን ወደ ሌሎች ዘገባዎቻችንና የመረጃ ፍታዎች እንመለሳለን። ቀጣዩ ዘገባ በዚህ በዋሽንግተን ዲሲ ስለሚደረግ አንድ ትልቅ ዝግጅት የሚያተኩር ነው። የኢትዮጵያንን ቀን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዋሽንግተን ዲሲ ተዘጋጅቷል። ሩጫው የኢትዮጵያውያንን በጋራ እንዲያስተሳሰር ታልመው መዘጋጀቱን አዘጋጆቹ ተናግረዋል። ጽዮን ግርማ የውድድሩን ዋና አዘጋጅ ዶክተር ጋሻው አብዛንን አነጋግራለች። ከሷ ጋር ቆዩ ዶክተር ጋሻው እንግዲህ ዛሬ ጋበዝኖት በጁላይ 21 ዋሽንግተን ዲሲ ውስጥ እሁድ ቀን የሚካሄድ ታላቅ ሩጫ በዲሲ የሚል አዘጋጅታችሁ በማሟሟቅ ላይ ናችሁ። ና ተያይዞም ደግሞ ሌሎች የሽልማት ዝግጅቶችም አሏችሁ። እንደዚህ ያለ ዝግጅት ኢትዮጵያውያኖችን በአንድ ላይ የሚያገናኝ ነውና ወጣቶችንም በአንድ ላይ የሚያሰባስብ ነው። ና ምን እያደረጋችሁ ነው? እስቲ ምን ቀራችሁ፣ ምን ሳከናወናችሁ ለማለት ነው እዚህ ስቱዲዮ የጋበዝኖት። እንኳን ደህና መጡ። አመሰግናለሁ። ዜና ውድድሩን በሚመለከት እስካሁን በጥሩ ሂደት ላይ ነው ያለው። በተለያየ ዘርፍ ከመንግስት አካላት ያለን ድጋፍ ከስፖንሰሮች ሰዎች ያለን ድጋፍ ማህበረሰቡም የመጀመሪያ ዝግጅት እንደመሆኑ ለውድድሩ እያሳየን ያለው ፍላጎት መልካም ነው እና አበረታችም ነው እና እስካሁን በጥሩ ሁኔታ እየሄደ ነው ያለው። ጁላይ 21 ወይም ደግሞ ሁለት ከዘጠኝ አስር ቀን በኋላ ውድድሩ ይካሄዳል። ከመንግስት አካላት የአፍሪካ ህብረት እዚ ዋሽንግተን ዲሲ መቀመጫው የሆነ የዲሲ ደግሞ የከንቲባው ጽሕፈት ቤት የአፍሪካ ጉዳዮች ክፍል የኢትዮጵያን ኤምባሲም እገዛ አለ። ከዛ በተጨማሪ ደግሞ በንግዱ ዘርፍ ያሉ ስፖንሰሮችም እገዛ እያደረጉልን የአካሄድን ያለ ነው እስካሁን በመልካም ሁኔታ ላይ ነው ያለው። በጁላይ 21 ነው የሚደረገው። ና በዛ ፕሮግራም ለመሳተፍ ኢትዮጵያውያኖች ተገኝተው እንዲሮጡ በኢትዮጵያ ቲሸርት ና ቲኬት ይሸጣል። የዛን ቀን ጠዋት ተገናኝተው ጫው ማድረግ ነው። ከዛ በኋላ የራሳቸውን ፕሮግራም ሰው በየቡድኑ በየራሱ የራሱን ነገር አድርጎ ወደ ቤቱ ይገባል። ና የዚህኛውን ፕሮግራም ቤት ነው ያሰባችሁት? የዚህኛው ፕሮግራም የሚሆነው እስካሁን ውድድር የምዝገባ እያካሄድን ያለን ኦንላይን ላይ ነው። ኦንላይን ላይ ድርጅታችን ዌብሳይት አፍሪካን ራን ዳ ካም ኤና ለው አፍሪካን ሩዋንዳ ካም ላይ ሄደው ኦንላይን ለመዘገባ ሰዎች አሁን እየተመዘገቡ ያሉት እዛ ላይ ነው። ግን በቅርቡ ደግሞ በተለያዩ በኢትዮጵያዊ ባለሀብቶች በባለቤትነት ያሉ መደብሮችና ሬስቶራንቶች ላይም የወረቀት ትኬት አቅርበናል ሜሪላንድ አካባቢ ለምሳሌ እንደ ቤተሰብ ሬስቶራንት አራት ኪሎ አካባቢ ዋሽንግተን ዲሲ ሀበሻ ሬስቶራንት ቨርጂኒያ ላይ እናት ሬስቶራንትና ናዝሬት የገበያ መደብር ላይ ሄደው ሰዎች መግዛት ይችላሉ። ሰው በኦንላይን ላይም በአካልም መግዛት የሚፈልጉ ደግሞ በእነዚህ መደብሮችና ሬስቶራንቶች ሄደው ነው የሚገዙት። ያሉት እና ከታላቁ ሩጫ የሚለየው ምንድን ነው? ታላቁ ሩጫ ሲመዘገቡ ወዲያውኑ ነው ቲሸርት የምንሰጠው። እዚህ ግን ለመጀመሪያውም ውድድር በመሆኑ በሚቀጥለው ዓመት የተለያዩ ትምህርቶች የቀሰብ ሉ የምናሻሽላቸው ነገሮች አሉ። ለአሁኑ ምንድን ነው የምናደርገው? ይሄ የተመዘገቡ ሰዎች ውድድሩ እሁድ ሲሆን አርብ እለት እና ቅዳሜ እለት ሲልቨር ስፕሪንግ ሲቪክ ቢልዲንግ የሚባለው ቦታ ላይ ተገኝተው ቲሸርታቸውን በገዙ ትኬት ባርኮድን በማሳየት ማግኘት ይችላሉ። ምናልባት የማይሳካላቸውና በተለያየ ነገር እዛ በሁለቱ ቀናቶች ሄደው ቲሸርታቸውን መውሰድ የማይችሉ ሰዎች ደግሞ እሁድ እለት ጠዋት ውድድሩ ከመጀመሩ አንድ ሰዓት በፊት ለምሳሌ ሰቨን ኤኤም በጠዋት መጥተው በውድድሩ ላይ መቀበል ይችላሉ። ያን በዛ መንገድ ነው ያሰናዳ ነው ለዘንድሮ። ትኬቱን ኦንላይን ያልገዙ ሰዎችስ በዛው ቀን የምትሸጡበት አሰራር አላችሁ? በዛኑ ቀን አንሸጥም። የሚሸጠው ምዝገባው የሚዘጋው ጁላይ ሀያ ሚድ ናይት ላይ ነው። ሰው በዛን ቀን አይደለም የሚሸጠው። ነገር ግን ከዛ በፊት የገዙ ሰዎች በተለያየ መንገድ ቲሸርታቸውን መተው ማግኘት ያልቻሉ ሰዎች ግን የእሁዱ ጠዋት ውድድሩ ከመጀመሩ በፊት መተው ቲሸርቶቻቸው ማግኘት አለባቸው። ምክንያቱም በውድድሩ የሚሳተፉ ማንኛውም ሰው የውድድሩን ቲሸርት መልበስ አለበት። አንዱ አገር ቤት ያስለመድ ነው ነገር ያ ነው። በብዙ ጊዜ ቢቢሲ ቲቪ ሲዘግበው ውበት ያለው ከሌሎች አለማት ለየት የሚያደርገው እኛን ውድድር ሁሉም ሰው ተመሳሳይ ቲሸርት ለብሰው መረወጡ ነው። እና ያንን ባህልም እዚህ ማዳበር እንፈልጋለን እና በዚህ አጋጣሚ ለሰዎች ማስታወስ ፈልጋለሁ ስትመጡ ቲሸርታችሁን ለብሳችሁ እንድትመጡ በሚል ምን ያህል ሰው እስካሁን ድረስ በድረገጽ ላይ ቲኬቱን ገዛ በዌብሳይታችሁ ላይ ምን ያህል ሰው አለ ከዛ ተነስታችሁ የምትገምቱት ቁጥር አለ ቁጥር አለ ነገር ግን በዘንድሮ አመት የመጀመሪያው እስከመሆኑ መጠን ብዙም አንጠብቅም ባህሉን ለማዳበር ነው ተነሳሽነታችን በሚቀጥለው አመት ቦታውም ሰፋ ያለ ቦታ ነው የምናደርገው እና በአሁኑ በሺዎች የሚጠበቅ ወደ አንድ 1500 የሚጠበቅ ሰው ነው የምንጠበቀው። በእርግጥ ትክክለኛውን ቁጥር የቤት ስራዬን ሰርች መምጣት ነበረብኝ ያላገኘኝም። አሁን ግን ወደዛ የሚጠጋ ቁጥሩ ነው የምንጠበቀው። ከትትድ ነው ሩጫው፣ ውድድሩ የሚሆነው የአርዲስ ፓርክ ዋሽንግተን ዲሲ ወንዝ ዳር ላይ ነው የሩጫው ግማሽ፣ የሩጫው ኮርስ የሚሆነው ሰው የሚሮጥበት። ከዛ ወደ ቤዝቦል ስቴዲየሙ ዙሪያ ዞሮ ነው የሚመጣው እና የአዲስ ፓርክ የሚባል አነስ መጠን ያለ መጠነኛ ፓርክ ነው። እዛ ነው መጀመሪያውም መጨረሻውም የሚሆነው። በደንብ አጥብቄ ለሰዎች መንገር የምፈልገው ይሄ ሩጫ የግድ ጠዋት ተነስተው በሳምንት ሶስት አራት ቀን ትሬን ለሚያደርጉ ሰዎች ብቻ አይደለም። የሩጫ ዓመት በዓል ነው፣ ፌስቲቫል ነው። የኢትዮጵያን ቀን የምናከብረበት ቀን ነው እና የግድ ትሬኒንግ ማድረግ ያለብን አይደለም። ብዙ የተመዘገቡት እንደ ወክ የሚያደርጉ ናቸው። ል ልጄን ልጄ ልምጣዋ የሚሉ ብዙ ስልክ ጥሪ እናገኛለን እና ስድስት ዓመት ሰባት ዓመት የሆናቸውን ልጆቻቸውን ይዘው ነው የሚመጡ። እንግዲህ ሰባት አመት ልጅ አምስት ኪሎ ሜትር ሲሮጥ እንዲሮጥ አንጠብቅም፣ ግን ወክ ነው የሚያደርጉት እና በዓሉም በድምቀት ለማክበር እንዲያስችለን እንደውም የምናሳስበው ምንድነው ይሄ ወክ ነው እንደምከሩጫው። ነገር ግን ወደ ሀያ የሚሆኑ ኢትዮጵያን ወክለው በተለያዩ የኦሎምፒክ መድረክ እና በዓለም ሻምፒዮና ላይ የተሳተፉ አትሌቶች ትላልቅ ስሞች ናቸው። የሀገር ባለ ውለታዎች ናቸው። ይገኛሉ በዚህ ውድድር ላይ የሚገኙትም የተወሰኑት ቤተሰቦቻቸውን ይዘው ሊራመዱ የተወሰኑት ደግሞ በክብር እንግድነት ነው የሚገኙት። የተወሰኑትን መጥቀስ ብትፈቅጅልኝ ደራርቱ ቱሉ ከኢትዮጵያ ትመጣለች፣ ሚሊዮን ወልዴ ያለ ሰፋ መዝገቡ አለ፣ ብርሃኔ አደሬ ሚሊዮንን ጠቅሻ ለሆነ ኃይሉ መኮንን፣ ተስፋዬ ቶላ የምናቃቸው ትላልቅ ስሞች ናቸው ኢትዮጵያን ወክሎ እና ከዛ በተረፈ ደግሞ ሌሎችም አትሌቶች ይገኛሉ ድሮ ላይ በክብር እንግድነት እንዳልኩት። እሺ። በጣም አመሰግናለሁኝ። ዶክተር ጋሻው አብዛ የታላቅ ሩጫ በዲሲ የሩጫው ዳይሬክተር እና አስተባባሪ፣ እዚህ አሜሪካ ድምጽ ስቱዲዮ ተገኝተው በአድማጮቻችን ስም ለሰጡን ማብራሪያ እናመሰግናለን። መልካም እድል። አመሰግናለሁ። አድማጮች፣ ውይይቱን በምስልም ጭምር እየተካሄደ በመሆኑ በቪኦኤ አማሪክ ፌስቡክ ገጻችን ላይ ወይም ሚዲያ ላይ መከተል ትችላላችሁ። sech werde be morgen sterbe be ulle ma አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ የመሰናዶ በዚህ ተጠናቁ። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። እስካሁን ድረስ አብረናችሁ የነበር ነው ኤደን ገረመው እና ሐብታሙ ስዩምነን። የዛሬው ዝግጅት አቀናባሪ ደግሞ ሞክቤል ያበሩ ደናደሩ። መልካም ምሽት! መልካም ምሽት!